ሰላም ስሜ ተስፋዬ ደምስቴ ይባላል። የግጥሜ ርዕስ ውሃ። የደም ዝውውሬ፣ የልቤ ትርታ፣ የነፍሴ እስትንፋስ፣ የህይወቴ ቃታ፣ የሰውነቴ ሰውነት፣ ተራሮች መሃል መንጭታ፣ በጅረቱ ተንደርድራ ፈጥና መታ፣ ጥሜን ልትቆርጥ ልትሰጠኝ እርካታ ወጪ ሳላበዛ ሳልጨነቅባት ጥርት ያለች ውሃ እንከን የሌለባት፣ በየስቴቱ ላይ ፈልጌ ያጣኋት ሲያትል ስመጣ እቤት ያገኘኋት።